ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚደመጡት መሰናዶች መካከል፣ ስሜ ኬቪን ፒናት ይባላል። እዚህ የተገኙት የጃማይካን ባህላዊ ምግቦች የሚያቀርበውን ድርጅት ወክዬ ነው። ከሰሞኑ የዲሲ ኢንተርናሽናል የምግብና የመጠጥ የባህል ፌስቲቫል ተከናውነዋል። ከተሳታፊዎች መካከል አንዱን ነው ቀድመን የሰማነው። ሙሉ ዘገባው በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን የምሽቱን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። ዛሬ ቀዳሚውን ጊዜ የምንሰጠው ስለ ተወዳጁ ድምፃዊ ማዲንጎ አፈወርቅ ሽኝት በጥቂቱ በማነሳሳት ይሆናል። ልዩ የሙዚቃ ተሰጠው ለብዙሀን መልካም ትዝታን ለኢትዮጵያ ሙዚቃ ደግሞ የማይደበዝዝ አሻራን መቶ የቻለው ድምፃዊ ማዲንጎ አፈወርቅ በዛሬው ዕለት ሥርዓተ ቀብሩ ተፈጽሟል። ከሥርዓተ ቀብሩ በፊት መልካም ግብሩን የሚዘክር ልዩ የማስታወሻ መሰናዶ በወዳጅነት አደባባይ ተደርጓል። ይህን ዝግጅት ከታደሙት መካከል አንዱ ባልደረባችን ኬኔዲ አባተ ነው። ስለ ሥነ ሥርዓቱ በጥቂቱ እንዲያጋራን በቀጥታ መስመር ላይ ጋብዣዋለሁ። ኬኔዲ እንደምን ውለሃል? እንዴቱ በጣም ደህና ነኝ። በስልክ መስመራችን ስለተገኘህ አስቀድሜ አመሰግናለሁ። እስቲ በወዳጅነት አደባባይ የነበረውን የድምፃዊ ማዲንጎ አፈወርቅን የሽኝት ስነስርዓት የሚመለከተውን ዝግጅት ጠቅላላ አድርገህ ስለ ይዘቱ ንገረን። በጣም ጥሩ ሀብታሙ፣ እንግዲህ እንደሚታወቀው ማዲንጎ አፈወርቅ ተወዳጁ አርቲስት በሺ ዘጠኝ መቶ ሰባ አመተ ምህረት በጎንደር አዘዞ ከተማ ነበር የተወለደው። ምንም እንኳን እድገቱ በደብረ ታቦር ቢሆንም ማለት ነው። ከተወለደ እንግዲህ በአርባ አራት ዓመቱ መስከረም አስራ ሰባት የመስቀል ቀን ነው ያረፈው። አሟሟቱም እጅግ ድንገተኛ ነበር። በመኖሪያ ቤቱ ሰሚት አካባቢ በሚገኝ አንድ የህክምና ተቋም መኪናውን እያሽከረከረ ሄዶ ነው እዚያው የቀረው። እስካሁን ባልታወቀ ምክንያት በድንገት ነው ህይወቱ ያለፈው ማለት ነው። የአስክሬን ሽኝት እና የመታሰሪያ ዝግጅቱም በመከላከያ ማርሽ ባንድ ታጅቦ በወዳጅነት አደባባይ ተከናውኗል። በዛሬ ዕለት ቤተሰቦቹ፣ የሙያ አጋሮቹ፣ በርካታ አርቲስቶች ማለት ነው ከአንጋፋው ጋሽ ማህሙድ አህመድ ጀምሮ እስከ ወጣት፣ እንዲሁም ከንቲባ አዳነች አበቤን ጨምሮ የተለያዩ የመንግስት ባለስልጣናት፣ ወዳጆቹ፣ አድናቂዎቹ፣ በርካታ ሰዎች በተገኙበት ነው የሽኝት መርሃ ግብሩ እየተካሄደው። በዚህ ስነ ስርዓትም ላይ እንግዲህ የአበባ ጉንጉን የማኖር እንዲሁም ደግሞ ስለ አርቲስት የሚያውቁት ቤተሰቦቹ፣ እንዲሁም የተለያዩ አካላት የተለያዩ ንግግሮችንም ያደረጉበት መርሃ ግብር ነው የነበረው። ከዚያ በኋላ እንግዲህ ወደ ቅድስት ስላሴ ካቴድራል ቤተ ክርስቲያን አምርቶ የቀብር ስነ ስርዓቱ በዚያ ተፈጽሟል። ብታሉ መልካም ኬኔዲ። እንግዲህ ቀደም ብለህም ጠቃቅሰሃል። በዚህ ዝግጅት ላይ ባለስልጣናት፣ በኪነ ጥበቡ አለም ውስጥ ደግሞ ታዋቂ የሆኑ ሰዎች እንዲሁም የድምፃዊ ቤተሰቦች ተገኝተዋል። በዚህ ስነ ስርዓት ላይ ስለ ድምፃዊው ምስክርነት መሰጠቱ ስላበረከታቸው አበርክቶቶቹ መነገሩ አይቀርም ብዬ አስባለሁ። የተወሰኑትን መጠቃቀስ እንችል ይሆን? በዚህ ዝግጅት ላይ ለታዳሚዎች እንዲደመጡ ከተደረጉት መካከል በሚገባ እንግዲህ ንግግር ካደረጉት መካከል አንጋፋው የትዝታው ንጉስ በመባል የሚታወቁት ጋሽ መሐሙድ አህመድ ይገኛሉ። እንግዲህ እርሳቸው ንግግራቸውን ሲጀምሩ ልጄን አጣው ብለው ነው የጀመሩት። እንግዲህ እንደ ልጃቸው የሚያዩትን የሙያ ልጃቸውን እንዳጡ ባደረጉት ንግግር እያለቀሱ ተናግረዋል። ጋሽ መሐሙድ አህመድ ማዲንጎ እንግዲህ እንደሚታወቀው በሁሉም አይነት የሙዚቃ ቅኝቶች፣ የሙዚቃ ስልቶች የተዋጣለት ተወዳጅ ድምፃዊ ሲሆን በትዝ በሽታ ዘርፍ በሚታወቁ የሙዚቃ ስራዎቹም በይበልጥ ይታወቃል እና ይህ ደግሞ ከጋሽ ማሙድ አህመድ የወረሰው ስራው ነው። እንግዲህ ይህንንም በማስታወስ ነው ጋሽ ማሙድ አህመድ እጅግ በጣም ሐዘን እንደተሰማቸው የገለጹት ማለት ነው። ሌላ የሌሎች የሙዚቃ ባለሙያዎችም ለምሳሌ ሰርጸም እንደዚሁ ንግግር አድርጓል። በድምፁ ወደር ከማይገኝላቸው በኢትዮጵያ አርቲስቶች መካከል አንዱ እንደሆነ ነው ማዲንጎን የገለጸው። ቀደም ሲል እንዳልኩት በሁሉም ቅኝቶች የሚዘፍን መሆኑንም ገልጿል። እንግዲህ ንግግሩ በሚያደርግበት ሰዓትም ስሜቱን ቆጣጠር ተጽኖ ተስተውሏል። ተሰርጠ ማለት ነው። በኢትዮጵያ ሙዚቃ ያበረከታቸውን አስተዋጽኦዎችም እንደዚሁ አንስቷል። ከዚህ በተጨማሪ እንግዲህ ከቤተሰቦቹ አባላት ማዲንጎ የአንድ ሴት ልጅ አባት ነው ባለት ዳር ና የአንድ ሴት ልጅ አባት ነው። የአስራ ሰባት አመት ልጅ አለችው። እሷም እንደዚሁ አባቷ እጅግ በጣም ተወዳጅ በቤተሰቡ በጣም የተለያዩ መልካም ተግባራትን በማድረግ የሚታወቅ ለእሷም እንደዚሁ በመልካምነቱ የሚታወቅ መሆኑን ገልጻለች። ወንድሙም እንደዚሁ ከዩናይትድ ስቴትስ የመጣ ከእርሱ ጋር ደግሞ የመጣ እንደዚሁ ተወዳጅ ድምፃዊ መስፍን በቀለ ከዩናይትድ ስቴትስ አሟሟቱን እንደሰማ በድንገት ደንግጦ በለበሰው ልብስ ከዚያው ተነስቶ ትኬት ቆርጦ መምጣቱን ነው የገለጸው፣ ዛሬ ባደረገው ንግግር ማለት ነው። መድረክ ላይ እንግዲህ እያለቀሰ ስሜቱን መቆጣጠር ተስኖት እንደዚሁ ስለ ማዲንጎ የነበረውን በጋራም የሰሯቸውን የነበራቸውን ጓደኝነት እና የመሳሰሉትን መልካምነቱን ሲገልጽ ነበር ማለት ነው። ሌሎችም እንደዚሁ የማዲንጎን ስራዎች እያነሱ አስተያየታቸውን ሰጥተዋላቸዋል። እንግዲህ ኬኔዲ አንተም እንደምታውቀው በርካታ ተመልካቾችና አድማጮችም እንደሚያስታውሱት ከ1987 ዓ ም ጀምሮ ማዲንጎ ሶስት አልበሞችን ለአድማጮች አድርሰዋል። ድንገተኛ ሕልፈቱ ከተሰማ በኋላ በሱ ዙሪያ እንግዲህ በርካታ ሰዎች መገናኛ ብዙሀንም በመጠቀም ማህበራዊ መገናኛዎችን እንዲሁም ደግሞ መደበኛ መድረኮች ላይም አስተያየታቸውን ሲሰጡ ተሰምተዋል። በአንተ ቅኝት ማዲንጎው በተለይ ከኢትዮጵያ ሙዚቃ ጋር በተገናኘ ስለነበረው አሻራ እንዲሁም በአጠቃላይ ስለ ህልፈቱ የቀረቡትን የማህበራዊ መገናኛ አስተያየቶች እንዴት ትገመግማቸዋለህ? ሰዎች በምን መልኩ እየዘከሩት ይገኛሉ? ይሄንን መስራት እየቻለ ድንገት የተቀጨውን የኢትዮጵያ የሙዚቃ ሰው በምን መልኩ እየዘከሩት ይገኛሉ? ሌሎች ሰዎች ከታዋቂ ሰዎች ውጭ አሉት? በትክክል በማህበራዊ ሚዲያ እንግዲህ ድንገተኛው የማድንጎ ህልፈት ከተሰማበት ጊዜ ጀምሮ ቀደም ሲልም እንደገለጽከው በርካቶች ሀዘናቸውን እየገለጹ ነው የሚገኙት። በተለያየ መልኩ ነው ሀዘናቸውንም እየገለጹ የሚገኙት በማህበራዊ ሚዲያ ማለት ነው። በተለይ ደግሞ አሟሟቱ አስደንጋጭ እንደመሆኑ ከዚህ ቀደም በሱ መልኩ የሞቱ የተለያዩ አርቲስቶችንም እንደ ታምራት ደስታ፣ ሚካኤል በላይነ የትግርኛው ሙዚቃ ቀንቃኝ ዳዊት ነጋን የመሳሰሉ አርቲስቶችንም አሟሟት በማንሳት ምናልባትም ከህክምና ጋር ያሉ ስህተቶች ሊኖሩ እንደሚችሉ፣ እነዚህ ሊጠኑ እንደሚገባ እና ትኩረት ሊደረግባቸው እንደሚገባ በርካቶች አስተያየታቸውን በመስጠት ላይ ይገኛሉ። በማህበራዊ ሚዲያ አሁንም ድረስ እነዚህ አስተያየቶች ናቸው በይበልጥ ጎልተው የሚስተዋሉት ማለት ነው። ከዛ ባለፈ እንግዲህ ድምፁን የሚያደንቁ እንግዲህ ጥያቄ የሌለው ነው በርካቶች ከድምፁን ጋር በተያያዘ እንግዲህ እንደዚ እንደዚህም ደግሞ ከእድሜው ጋር በተያያዘ በጣም ብዙ ሊሰራ የሚችል አርቲስት እንዳጡ በመግለጽ አድናቂዎቹ የተለያዩ ስሜቶችን በማዳራት ላይ ነው የሚገኙት ማለት ነው። እንግዲህ በተለይ ደግሞ ቀደም ሲል እንዳልኩት ከሕክምና ጋር ያሉ ጉዳዮች እንዲታዩ በዛሬው ዕለት በነበረው የአስክሬን ሽኝት መርሃ ግብርን ላይ የተለያዩ የሙያ አጋሮቹ ይህንን ሲያነሱ ነበር። በስፍራው ለነበሩ የከፍተኛ የመንግስት ባለስልጣናትም እነዚህ ነገሮች ልጤን ልጤን እንደሚገባና መንግስት ትኩረት አድርጎ የራሱን የማስተ ማስተካከያ እርምጃ ሊወስድ እንደሚገባ አስተያየታቸውን ሲሰጡ ነበር ማለት ነው። ከዚህ እነዚህ የመሳሰሉ ናቸው የሚመስሉት የአስተያየቶች ማለት ነው በማህበራዊ ሚዲያ እንዲሁም ደግሞ ዛሬም በነበረው ስነ ስርአት ማለት ነው። ከዚህ ባለፈ እንግዲህ እንደሚታወቀው ማዲንጎ በኢትዮጵያ ሙዚቃ በጣም ከልጅነቱ ጀምሮ ነው አስተዋጽኦ ማድረግ የጀመረው። ቀደም ሲል እንዳልኩት በአገዞ ከተወለደ በኋላ ከቤተሰቦቹ ጋር ገና በሶስት ወሩ ነው ወደ ጎንዱ ወደ ደብረ ታቦር የሄደው እና እዛ ባለበት ቀበሌ ኪነቶች ከዘጠኝ አመቱ ጀምሮ ማየት ጨብጦ የተለያዩ ስራዎችን ሲሰራ እንደነበረ የህይወት ታሪኩ ያስረዳል። ከዚያ እንግዲህ የመከላከያ ስድስት መቶ ሶስተኛ ክፍለ ጦር ወደ ባህር ዳር ይዞት ሄዶ በድምፅ ለመደመም ማለት ነው በዚያ የስራዎቹን የፕሮፌሽናል የሙዚቃ ስራውን እንዲጀምር በር ከፍቶለታል። ቀደም ሲል እንዳልከው ደግሞ ከሺ ዘጠኝ መቶ ሰማኒያ ዘጠኝ ጀምሮ አልበሞችን ማሳተም ጀምሯል። በሺ ዘጠኝ መቶ ሰማኒያ ዘጠኝ ከሁለት ጓደኞቹ ጋር በመሆን የመጀመር አልበሙን ያሳተመው። ከዛ በኋላ ከሺ ዘጠኝ መቶ ዘጠና አንድ ጀምሮ ደግሞ በግሉ ስያሜ ያጣሁላት በሚል ያሳተመው ተወዳጅ አልበም ዛሬም ድረስ በርካታ አድናቂዎቹ የሚያስታውሻቸው ሙዚቃዎች የተካተቱበት ነው፣ የአልበምን መጠሪያ ስያሜ ያጣሁላትን ጨምሮ። ከዛ በመቀጠል በሺ ዘጠኝ መቶ ዘጠና ሰባት ደግሞ ኤልያስ መልካ ያቀናበረለት ኤልያስ መልካ በ እንግዲህ ከ ከዓመታት ከሁለት ምናልባትም ከሁለት ዓመት በፊት ሕይወት ያለፈ አርቲስት ማለት ነው። አይደረግም። አልበምም በሺ ዘጠኝ መቶ ዘጠና ሰባት ከሱ ጋር አሳትሟል። በሁለት ሺ ሰባት ደግሞ ስወድላት የሚል ሌላ አልበም አሳትሟል። ሶስት አልበሞችን በግሉ አሳትሟዋል ማለት ነው። እንግዲህ በኢትዮጵያ ሙዚቃ እጅግ በጣም አስተዋጽኦ ያደረገ ከዚህም ባለፈ እንግዲህ የሙዚቃ ባለሙያዎች እንደሚገልጹት በሁሉም የሙዚቃ ዘርፎች ከብዙ አርቲስቶች በሚለይ መልኩ በሁሉም የሙዚቃ ስምቶች መዝፈን የሚችል አርቲስት መሆኑ ለሀገሪቱ ሙዚቃ እጅግ በጣም አስተዋጽኦ ያበረከተ አርቲስት ያደርገዋል። እንግዲህ በአርባ አራት አመቱ የተቀጨ እንደመሆኑ እድሜው ቢረዝም ደግሞ የተሻሉ ስራዎችን እንደሚሰራም ይታወቃል። አሁንም አራተኛ አልበምን በማሳተም የግጥምና የዜማ ስራዎችን ጨርሶ እንደነበር በዛሬው ስነ ሰአት ላይ በነበረው የህይወት ታሪኩ ለመረዳት ተችሏል። አብታሙ ኬኔዲ አባተ የአሜሪካ ድምጽ ዘጋቢ በአዲስ አበባ። እጅግ በጣም አመሰግናለሁ። በቅርቡ በድንገተኛ ሞት የተለየውን ድምፃዊ ማዲንጎ አፈወርቅን ሽኝት በተመለከተ ላጋራህን መረጃ በጣም አመስጋኞች ነን። መልካም ቀን ይሁንልህ። መልካም ጊዜ። አመሰግናለሁ። ጋቢና ቪኦኤን ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ አድማጮቻችን፣ ተመልካቾቻችን ከእኛ ጋር ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ መሰናዷችን እንሻገር። ትውልደ ኢትዮጵያውያን አካላዊና መንፈሳዊ ጤንነታቸውን እንዲጠበቅ ማህበራዊ ግንኙነታቸውን እንዲዳብር ለማድረግ ባቀዱ መሰናዶዎች አዘጋጅነት ከሚታወቁት መካከል አንዱ የወፍታሄ ሙላት ነው። ዮፍታሄ ሾው የተሰኘ በድረገጾች ላይ የሚቀርብ ልዩ መርሃ ግብርም አለው። ስለ እንቅስቃሴዎቹና የመጪ ዘመን እቅዶቹ እንዲያዋራን በቅርቡ እንግዳ አድርገን ጋብዘነው ነበረ። ይህንን መሰል ዝግጅት እንዴት እንደጀመረ አስቀድሞ ይነግረናል። ስራዬ ብዙ ሰዎች ኮንታክት ስለሚያደርጉኝ ባለንበት ኮሚኒቲ ውስጥ የምንሰራባቸውን ችግሮቹን አይነቶቹን በማስተዋል አንድ ዋን ቱ ዋን የሚል አይነት ነገር ነበር፣ ብዙ ሰዎችን ስረዳ የቆየሁት። በኋላ ግን በኮቪድ ምክንያት የሰው መጎዳት እየበዛ ሲሄድ በሶሻል ሚዲያ ተቀርቶ፣ ኢንተርቪውም የተለያዩ ባለሙያዎችን በመጋበዝ ይህንን ለህዝቡ ለሞር ለማውጣት በማለት ነው እንግዲህ ፕሮግራሙ የተጀመረው ማለት ነው። እና እያንዳንዱም ለአንዳንድ ሰው ከመድረስ ይልቅ አብዛኛውን ሰው አድረስ ማድረግ የምንችልበትን ብዙ ባለሙያዎች ስላሉን በራሳችን ቋንቋ ማስተማር የምንችልበት የተፈጠረ ፕሮግራም ነው። ዮፍታይ እንግዲህ አንተ በምታዘጋጀው በዚህ መድረክ ላይ ትውልድ ኢትዮጵያውያንን የሚፈትኑ በጤናቸውም ላይ ጉዳት እያሳደሩ ያሉ ጉዳዮችን ታነሳለህ በ ዋነኝነት በዚህ በሰሜን አሜሪካ ያሉ ትውልድ ኢትዮጵያውያንን የሚመለከቱ ጉዳዮችን ነው የምታነሳሳው። የእኛ ማህበረሰብ ማለትም በዚህ በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያን በዋነኝነት እየተጋፈጣቸው ያሉ ጤና ነክና ማህበረሰብ ነክ ችግሮች ምንድን ናቸው? በአንተ እይታ እንግዲህ ገባ ከአብዛኛውን የኛ ህዝብ ልበል አፍሪካም ጀምሮ ማለት ነው። ብዙ ጊዜ ወደ ከኢትዮጵያ ወደ አሜሪካ የሚሄድ ስንል በትልቅ ሁኔታ ትልቅ ነገር እንደሚደርስልን ብሩም፣ ሁሉም ተበትኖ የሚያጋጥመን በመምሰል ነው። ሰው ከኢትዮጵያም ከአፍሪካ የሚወጣው ማለት ነው። ስንመጣ ግን የሚያጋጥመውን ነገሮችን ዲል ለማድረግ ብዙ ሰው ወይ ችሎታው የለውም አቅሙ የለውም ወይም ደግሞ የሚያጋጥመውም የሚገባው የተገለጥሙን አይችል ሲሆን በብዙ ሰው ላይ ዲፕሬሽን እና አለመቻልን የተፈጠረልኝ ነው። በሆሊውድ ቡቻ ያየነውን ፊልሞችን መጥቶ ደግሞ እዚህ ማሳካት ሳይቻል ሲቀር ሰው ወደ ኋላ የሚጎተትበት ና እንዴት ነው ደግሞ ራሴን ወደ ላይ ማንሳት እችላለሁ? ሲል ባለው አካባቢ ውስጥ ብዙ ኢንፎርሜሽኖች ስለማንደራረግ የእኛ ትልቁ ህብረተሰባችን እንረዳዳ የሚለው ነገር ብዙ የለም። ወይ ሰው ሲሞት ብቻ መድረስ መቅበር ነው፣ ወይ ሰርግ ላይ እንሰባሰባለን እንጂ ዴይ ቱ ዴይ አክቲቪቲ ላይ ይህንን ሰው ብረዳው ነገ ትልቅ ሰው መሆን ይችላል። እኔ በዚህ ችግር ውስጥ አሳልፍ ያለው እሱ ደግሞ ማሳለፍ የለበትም ብለን ብዙ ሼር የማናደርጋቸው ኢንፎርሜሽኖች ስላሉ እነሱን በፊት ለፊት አምጥቶ ታቡ ሳይሆን መረዳዳት ምን ማለት እንደሆነ የሰው መድኃኒቱ ሰው እንደሆነ ማሳወቅ የምንችልበትን መንገድ ለመፍጠር ነው እና አብዛኛውን ጊዜ የማየው ትልቁ ችግር እንዴት ነው ኤክስፔክቴሽናችን ትክክል ሳይሆን የውሸት ኑሮ ተነግሮን በሆሊውድ በማይሆን በሶሻል ሚዲያ የሚለጠፉ ፎቶችን አይተን ከዋናው ኑሮ ጋር ከእውነተኛው ኖት ጋር ማገናኘት ማገናዘብ የማይቻልበት ቦታ ስለሆነ ያንን ለማስተካከል ማንነታችንን መቀየር የምንችለው ኢንፎርሜሽን በማግኘት እርስ በእርስ መረዳዳት እንድንችልና እውነቱን አውቀነው አብረን እንድንወጣ የሚለው ላይ ነው። እንግዲህ ብዙም አተኩረው በተለይ ማህበረሰባችን በበቂ ሁኔታ በግልጽ ባላወራበት የአእምሮ ጤና ጉዳይ እንቅስቃሴዎችን ታደርጋለ። ስለ አእምሮ ጤና ማውራታችን አስፈላጊነቱ ምን ያክል ነው? ለምንስ ነው ማውራት የሚገባን? ከየትስ ስንጀምር? በእነዚህ ጉዳዮች ላይ ለመነጋገር እንግዲህ አሁን በዚህ ወር ለሌላው ለማያውቀው ሰው ሰፕተምበር ሱሳይድ አዌርነስ ማንዝ ይባላል። እና በብዙ ቦታ ላይ ባለማውራት ነው ብዙ ነገሮች ችግር የሚፈጠሩት፣ ባለማወቅ ነው ችግር የሚፈጠሩት። እና ተወያይተን የምናወጣበት መንገድ ከአንዱ ሰው መንገዶች ይመጣሉ። ምንድነው አሁን ለምሳሌ ምን የሚባል ነገር አለ አስክ መጠየቅ ማለት ነው። ሪሰርች የሚያሳየው ምንድን ነው? ስለጠየቅን አንድ ሰው የሱሳይድ ቶት አለህ ወይ፣ ዲፕሬሽን አለህ ወይ ብለህ ስንጠይቃቸው የሚጨምር ስለሚመስለን ብዙ ጊዜ አናወራውም ወደ ኋላ እንጎትተዋለን። ወይም ደግሞ አንዳንዴ ብዙ ጊዜ የማዳመጠውምን ይባላል ይሄ የነጭ ችግር ነው። ይሄ የጥጋበኛ ችግር ነው ይባላል። ብዙ ሰዎች ግን እያጣለ በአሁኑ ሰዓት ላይ ብዙ ብዙ ልጆቻችን፣ ብዙ ሰዎች እስር ቤት አሉ አሉ በማይሆን ክሪሚናል ውስጥ እየተፋጠፉ ራሳቸውን የሚያጠፉ ብዙ ቤተሰቦች እየሰማ ነው አለ ይሄ አለ ግን መጠየቅ እና መወያያቱ የማይጎዳ መሆኑን ጥቅም የሚሆነውና መረዳዳት የምንችልበት ይባላል። ሁለተኛው ቢቤር ይባላል። መገኘት ከኢንዲቪጁዋሉ ጋር አንድ ላይ መገኘት እና ዲፕሬስድ ከሆኑ የሱሳይቶታቸውን በማወቅ በምን አይነት እርዳታ ልናዘጋጃቸው ወይም ደግሞ አብረናቸው በመሆን አለውልህ አለውልሽ የምንባባልበትን መንገድ መፍጠር እንችላለን ማለት ነው። በሶስተኛ ደረጃ የሚጠቀሰው ኪፕተም ሴፍ እነዚህን ሰዎች ችግር ላይ ነኝ ብለው በሚያወሩበት ሰዓት ላይ መፍትሄ እንዳለና። ካጠገባቸው ያሉ ነገሮች ነው። አሁን አንዳንድ ሰው ራሱን ለማጥፋት የሚያስባቸውን መንገዶችን ሊያዘጋጅ ይችላል። በመድኃኒት ሊሆን ይችላል፣ በመሳሪያ ሊሆን ይችላል። የተለያዩ እነዚህን መንገዶችን ያ ሰው እየሰበሰበ ከሆነ እነዚህን ነገሮች ከዛ ሰው ማራቅ እንዳለብን፣ ከነዛ ሰዎች ጋር አብረን በመሆን ማገዝና ይኖርብናል፣ ማውጣት ይኖርብናል ማለት ነው። ሀብም ኮኔክትድ ኢንፍሉንስ፣ ኮኔክትድ ደግሞ ኔትወርክ። ብዙ ጊዜ አብዛኛውን ሰው የሚያጠፋው ራሱን አብሮ መጫወት የምንችልበት አብሮ የሚገናኝበት ከህብረተሰቡ ተገልሎ ራሱን አገልሎ ለብቻው የሚቀመጥበት ቦታ አለ ማለት ነው። ከዛ ለማውጣት ደግሞ የተለያዩ ሰፖርት ሲስተሞች የተለያየ ኢንፎርሜሽኖች ሳይከፈልበት ራሱ በተዘጋጁ ብዙ አይነት ደረጃ ሪሶርሶች ስላሉ እነዛን እንዴት አድርገን ነው መከታተል የምንችለው? እንዴት ነው ለእነዚህ ሰዎችስ ደግሞ ኮኔክትድ ሆኖ ብቻሽን አይደለሽም ብቻህን አይደለህም የምንባባልበት ማለት ነው ከዛ በአምስተኛ የሚጠቀሰው ፎሎው አፕ ሾው ምንድነው? ስታዲስ ምንድነው የሚያሳየው? በጣም እንዳልኩ ቅድምም ምንም ወጪ በማያወጣበት መንገድ አንድ ሰው ራሱ ሊያጠፋ ይችላል ብለን የምናስብ ከሆነ እርዳታ መገኘት የሚችልበት ብዙ ብዙ ደረጃ መረዳዎች ስላሉ ከዛ ሰዎች ጋር በመከታተል ከዶክተራቸው ጋር በማገናኘት የምናሳየው ነው ማለት ነው። ይህንን ደግሞ ለርን ሞር መጨረሻ ላይ ምንድነው ነው እያንዳንዳችን ልናደረገው የምንችለው እኔ በየፍታሄነት አንተ በአንተነትህ ማገዛዘት የምትችላቸው ምንድነው ብዙ ኢንፎርሜሽኖች ስላሉ ስለ እነዛ ኢንፎርሜሽኖች ተረድተን ለሌላው ማስተላለፍ ለራሳችን የሚጠቅመናል፣ ለቤተሰቦቻችን ደግሞ ደግሞ ለምናገናኘው ለህብረተሰቡ እንዴት አድርገን ማስተላለፍ እንችላለን በሚለው ነው እና በአጭሩ ሳምራይዝ አድርገው አስክ መጠየቅ ቢደር አብራችሁ ሁኑ ኪፕ ደም ሴፍ ሴፍቲውን የተለያዩ ነገር ማገናኘት ሄልፕ ደም ኮኔክትድ በጣም በእኛ ህብረተሰብ ደግሞ ብዙ ጊዜ ማንነታችንን አብረን ያደግን አብረን የኖርን ከጎረቤት ጎረቤት ጋር የምንኖር ሰዎች ስለሆነ ያንን እየለየን እንዳንኖር ተመልሰን ያንን ባህላችንን የምናከብርበት እና ኢንፎርሜሽን ደግሞ አለ አቬይላብል ስለሆን ያንን ተረድተን ለእኛም ለሌላውን ማቅረብ የምንችልበትን መንገድ እናደርግ ነው። የፍታሄ እንግዲህ ቀደም ብለንም እንደጠቀስ ነው ማህበረሰብ ላይ ያተኮሩ አገልግሎቶችን ነው እየሰጠ የምትገኘው። በአብዛኞቹ እነዚህ የምትሰጣቸው አገልግሎቶችም ሆነ የምታዘጋጃቸው መድረኮች በግል ከተለያዩ ሰዎች ጋር ለመገናኘት እድሉን ቢሰጡህም የራሳቸው ጫናና የመልስ ስሜት የስሜት አጣብቂኝ ውስጥ የሚከቱም ሆነው ይሰሙኛል። እነዛን ነገሮች እንዴት አድርገ ነው የምትፈታቸው? የተለያዩ ሰዎችን ጭንቀት፣ የተለያዩ ሰዎችን ችግር፣ የተለያዩ ሰዎችን ጠባሳ ነው ስታዳምጥ እንዲሁም ደግሞ ለማከምም ጥረት ስታደርግ የምትገኘው በተለያዩ መድረኮች ላይ። ይህንንና የግል ሕይወትህን እንዴት አድርገህ ነው ሚዛናዊ ለማድረግ የሞከርከው? ሰው አሁን ለምሳሌ እኔ አንድ ልጅ ያለኝ አውቲዝም አውቲዝም የሆነ ማለት ነው። አውቲዝም ላይ ብዙ የምሰራበት ምክንያት ምንድን ነው? የራሴ ያወቅኩትን በልጄ ላይ ያሳለፍኩትን ለሌላውን ማስተማር ስለሚገባኝ ማለት ነው። አብዛኛውን የኛ ሕብረተሰብ ስፔሻ ወንዶች፣ አባቶች አይሳተፉም። ስለማይሳተፉ እኔ ከዛ ልጄ ጋር ምን አይነት ትምህርት እንደተማርኩኝ ለእኔ ጠቀመኝም። አውቲዝም ስላለው ብቻ ወደኋላ ይጎተታል መደበቅ አለበት የሚል ቋንቋ ሳይሆን እነዚህ ልጆች በተሰጣቸው ሁኔታ እኛም አክብረን ነው፣ ተቀብለ ነው፣ ስጦታም አድርገ ነው ሌላውን ማስተማር የምችለው። የኔ ያሳለፍኩትን ችግር ለሌላው ማስተማር ብችል መቀበል ሶሳይቲውን መቀበል የሚችልበት ማለት ነው። ስለዚህ ከሚገርምህ በላይ ሁላችንም በየቤታችን ችግር አለ። ስለማናወራበት ነው እንጂ ማንም ሰው ህይወቱ ፐርፌክት ሆኖ የሚንቀሳቀስ የለም። ስለዚህ የኔን ችግር ከሌላው ጋር ማውራት ማለት የኔንም ችግር መቀነስ ማለት ነው። ስለዚህ ደግሞ ኮኔክት በማድረግ ከሚገርም በላይ አሁን አንዳንዴ በጣም የምንሳሳተው ንግግር አለ። አበሻ ከአበሻ ጋር መስራት አይቻልም ይባላል። እኔ ስራዬን ከጀመርኩኝ ጀምሮ ያወቅኩት የተማርኩት ነገር ምንድን ነው? ብዙ ኢትዮጵያኖችም ኤርትራኖችም ሰውን ለመርዳት ቁጭ ብለው፣ ግን በሌላው በሚዲያው በሚደረገው ስድብም በሌላ ነገር ድስክሬጅ ሆነው ተቀምጠው የማይሰሩ አሉ። እነሱም ሰዎች አውጥተው ከሰው ጋር ኮኔክት ማድረግ ብዙ ብዙ ሰዎች ስላሉ ለመርዳት የተዘጋጁ ለማስተማር የሚችሉ በጣም ትልቅ እውቀትና ያላቸው ሰው መርዳት የሚችሉ ሰዎች እንዳሉንም ለማሳየት ስለፈለግኩኝ እና ማንነታችን በችግር ብቻ በሚወራው ሳይሆን በጥሩ ሁኔታ ማስተማር የሚፈልጉ ይህንን ደግሞ ስራዬ ብለው ከልባቸው የሚሰሩ ብዙ ኢትዮጵያኖች እና ብዙ ኤርትራኖች እንዳሉ ለሰው መገንዘብ ስላለበት ብቻችንን አይደለንም። Gabby Navioi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 0922 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ከአሜሪካ ድምፅ በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል ወደ በቅርቡ በዚህ በምንኖርበት ዋሽንግተን ዲሲና ና አካባቢዋ ስለተደረገ የምግብ የመጠጥና የባህል ፌስቲቫል እንወስዳችኋለን። የሄለን ኢንቨስት የተባለው ድርጅት ነው ያዘጋጀው። ደረጀ ደስታ ይነግረናል ስለ ዝግጅቱ። የዲሲ ኢንተርናሽናል የምግብ የመጠጥና የባህል ፌስቲቫል አዘጋጆች አንዱ የሆኑት የሄለዝ ኢንቨስት ዋና ዳይሬክተር አቶ ሽመልስ በጅጋ አሳልፍነው ቅዳሜና እሁድ መስከረም 14 እና 15 የተካሄደውን ዝግጅትም እንደሚከተለው ይገልጹታል። ይሄ ዲአይኤፍ 2022 ከኢትዮ ፕሮሞሽን እና ሄለዝ ኤልኤልሲ አንድ ላይ በመሆን ያዘጋጁት የምግብ፣ የመጠጥና የባህል ፌስቲቫል ነው። በዚህ ዝግጅት ላይ ከኢትዮጵያ የመጡ የተለያዩ ላኪዎች እንዲሁም አዳዲስ ምርት ደግሞ በአሜሪካ ማስገባት የሚፈልጉ ቡድኖችና ፋብሪካዎች፣ የጥበብና የእጅ ስራ ውጤት ባለሙያዎች የተገኙ ሲሆን ከጃማይካ ከካሪቢያን፣ እንዲሁም ሄራን ተገኙ ሰዎች አሉ። ኤግዚቢሽኑ ላይ እነዚህን ተሳትፎ እንዲያደርጉ ጋብዝ ናቸው። ያው ዛሬ ኤግዚቢት እያደረጉ ነው። ደኛውም ማስታወቁ ለምሳሌ ብሔራዊ የአልኮልና አረቄ ፋብሪካ አዲስ ምርት አለው የዲር ዊስኪ የሚባል እሱን ለማስተዋወቅ ነው የመጣው። ከዛ ውጭ ግን ጤና እንጀራ አለ፣ የቡና ድርጅቶች አሉ፣ የቡና አስመጪ ድርጅቶች አሉ፣ የተለያዩ የጥበባት ጥበባት ስራዎችን የሚያመጡ ድርጅቶች አሉ። ተሳታፊዎቹ በርካታ ወደ 26 ናቸው ጠቅላላ የተመዘገቡት። ያው ዛሬ ግን ገና መጀመራችን ስለሆነ ሁሉም አፒር አላረጉም። ባለፈው አመት ተመሳሳይ ዝግጅት ማሰናዳታቸውን የገለጹት የዝግጅቱ አስተባባሪ የሆኑት የኢትዮ ፕሮሞሽን ዋና ስራ አስፈጻሚም ራሳቸውን በማስተዋወቅ ተከታዩን አክለዋል። ዳታከለ ታከለማሞ እባላለሁ ኢትዮ ፕሮሞሽን ኤግዚክዩቲቭ ዳይሬክተር ነኝ ኢትዮ ፕሮሞሽን በ2018 ሜሪላንድ ላይ የተቋቋመ የግል ድርጅት ነው በአብዛኛው በሁለት በሶስት ነገሮች ላይ ነው የምናደርገው አንደኛው ኤቨንት ፕላን እናደርጋለን ሁለተኛ ቱሪዝም ላይ እንሰራለን ሶስተኛ ኢንቫይሮመንት ላይ እንሰራለን ግን በአጠቃላይ ስታዩ ኢትዮጵያን ነው ፕሮሞት የምናደርገው እና ባለፈው አመት ኢትዮ ዩኤስ ትሬድ ፌር አዘጋጅተን ነበር። ከኢትዮጵያ ቻምበር ጋር በመተባበር በውጤቱም ሰክሴስፉል ነበር እና ከዛ በኋላ ከሄለዝ ኢቨንት ጋራ ይህንን ኢንተርናሽናል ፉድ ድሪንክ ኤንድ ካልቸር ፌስቲቫል አዘጋጅተናል። እና በሶስተኛ ፓርትነር ያደረግነው የኢትዮጵያ ቻምበር ኦፍ ኮመርስ ከኛ ጋራ ይሰራል እና እንደምታየው ያው እንደዚህ ያለ ዝግጅት አድርገናል። ከኢትዮጵያ የመጡ መሆናቸውን ከገለጹልን የንግድ ድርጅቶች መካከል ባለ አራት ኮከቡን የሐዋሳ ሴንትራል ሆቴልና የአጓጓሽ ቡናን ለማስተዋወቅ የመጡ መሆናቸውን የገለጹልን ዶክተር ፍትህ ወልደሰንበት አንዱ ናቸው የመጡበትን ምክንያት እንደሚከተለው ያስረዳሉ እሺ ዶክተር ፍትህ እባላለሁ ከኢትዮጵያ ነው የመጣሁት ከሴንትራል ሐዋሳ ሆቴል እንዲሁም የአጓጓሽ ቡና በዚህ በዲሲ ኢንተርናሽናል የምግብና የመጠጥ እንዲሁም የባህል ፌስቲቫል ላይ ለመካፈል ነው ከኢትዮጵያ የመጣ ነው። በዚህ ፌስቲቫል ላይ ደግሞ ልናቀርብ የተዘጋጀ ነውም አንዱ የባለአራት ኮኮቡ የሴንትራል አዋሳ ሆቴልን በዚህ በማስተዋወቅ ብዙ ጊዜ ወደ ኢትዮጵያ ያለው የቱሪዝም ሂደት ከአውሮፓ ነው እና ከአሜሪካም የቱሪዝም ወደ አገር ቤት እንዲመጡ ለማድረግ አንዱ እሱን ለማስተዋወቅ ነው የመጣ ነው። በሁለተኛነት በአዲስ ጅምር የጀመርነውን አጓጓሽ ቡና የሚል ወደዚህ ኤክስፖርት ለማድረግ እሱን ቡና ለማስተዋወቅ ነው በዚህ የተገኘ ነው። ለመጀመሪያችን ጊዜ ነው በዚህ ስንሳተፍና ና የመጀመሪያችን ነው። እስካሁን ድረስ ከጠዋት ጀምሮ የሚመጡ እንግዶችን እያስተናገድን ያለ ነው። ጥሩ ኮንታክቶችንም እያገኘን ያለ ነው። ዋናው እንዲህ አይነት ፌስቲቫል ዋናው ዓላማውም ደግሞ ኮኔክሽን መፍጠር ስለሆነ እሱን እየተጠቀምን ነው ያለ ነው። ዘርፈ ብዙ ምርቶቻቸው መካከል የቅመማ ቅመሞችን፣ የባልትና ውጤቶችን ይዘው ከኢትዮጵያ የመጡ መሆናቸውን የነገሩን ወይዘሮ የኔነሽ አለባቸውም አንዷ ተሳታፊ ነበሩ። ከኢትዮጵያ ነው። ማጀት ስፓይስ ባልትና ነው ዋናው ምርታችን። ኢትዮጵያ የሆኑ ሙሉ ካልቸር ቃዎችን ይዘን ነው የመጣው። ሰፊው ከዩናይትድ ስቴትስ የተለያዩ የግል ሙያና የድርጅት ምርቶቻቸውን ለማስተዋወቅ የመጡትንም አግኝተናል። የተለያዩ ዜጎች የምግብ፣ የልብስ፣ የተለያዩ ታጀሮችን የሚያንጸባርቅ ነው እና በዚህ አጋጣሚ የኔ ቡቴ ያስኩስ የፎቶግራፍ ነው

የተለያዩ ነገሮችን ይዘል አሁን ዛሬ ለምሳሌ ኢትዮጵያን ኢንተርናሽናል ፉድን ካልቸር ሾ ነው ያለን እነሱን ነገሮች ለመሳተፍ ብዬ እዚህ ቦታ ላይ ተገኝቻለሁ። ከዓለም አቀፍ ድርጅቶች ተካፋይ ከነበሩት መካከል እኚህም ሰው ከጃማይካ የንግድ ማህበረሰብ የመጡ መሆናቸውን ነግረውናል። ስሜ ኬቪን ፒናት ይባላል። እዚህ የተገኙት የጃማይካን ባህላዊ ምግቦችን የሚያቀርበውን ድርጅት ወክዬ ነው። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጣቢያው የአሜሪካ ድምፅ ተከታተሉት። የነበረው ደግሞ ጋቤና ቪኦኤ አብራችሁን ስላመሻችሁ በእጅግና እናመሰግናለን። አቶ ሙስዩን በመስተንግደው ኤልያስ አስማረ በድምፅና በምስል ምንድስ ነው አብረናችሁ ነበር። እኔ ገሶ የበለን